የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሀገር በብጥብጥ ስትታመስና በውጥረት ስትዋጥ መሆኑን የሃይማኖት አባቶች ሚና ምንድን ነው? ቀደም ያለ ቀጠሮ የተያዘበት ጊዜው አሁንም አጥብቆ የሚጠይቀው ውይይት ነው። እንደ አንድ በሕይወታችን ውስጥ ያስደስተንን ነገር ስናስብ እና ስንናገር ያ ደስታ እንደገና በሕይወታችን ውስጥ ይረጫል። ይህን ጥያቄ ስጠይቅ ሰዎች መጀመሪያ ይደነግጣሉ። ሲመረምሩና ሲፈልጉ ፊታቸው ላይ የሆነ ደስታ ነው እና ያችን የደስታ ነጥብ ለመፍጠር ነው አላማው እና እኔም ደግሞ ከሰዎች ጋር አንዱ በጣም ደስተኛ ኮንኩበት ምክንያት ቀኑ ሙሉ ሰዎች ሳገኝን ጥያቄ ስለምጠይቅ የእነሱን መስማትም ሆነ የራሴንም ማካፈል በውስጥ ያለውን ደስታ ያባዘዋል። ብካም ዋቹሴ በግርድፉ ወደ አማርኛ ሲመለስም እንደ ቃልህ ትሆን ዘንድ የመጽሐፉ ርዕስ ነው። ዶክተር ጌብ ሐምዳ ደራሲው እንግዳችን። ብዙ ሰው ሲያየድለን እና ሲወድልን ዝም ማለት ጥሩ አይደለም እና ደውዬ ያስፈቀድኳቸው በሶስታችን ስም ሆኜ ምስጋናችንን ባቆም ፌስቡክ ላይ ምን ይመስላችኋል? ጥሩ ሀሳብ ነው ስላሉ አቆምኩት። ቻርለስ ሳትን ተመልሷል። ከኪነ ጥበብ ባለሙያዋ ማርታ ቅጸላ ጋር ማሚቴና ከብዬ የተሰኘውንና በቀልዳ ቀልድ ለዛ የቀለመ አንድ ቀደም ያለ የባህል ዜማ ይዘው ያጫውቱናል። ሌሎች በርከት ያሉ ቅንብሮችም ይዘናል። አድማጮች እንደምን ሰነበታችሁ፣ እንደምን ከረማችሁ። ከዛሬ እሁድ መጋቢት 2 2010 ዓ ም ዝግጅታችን ጋር አዲሱ አበበና አሉላ ከበደ ነን። ንጉሥ ታምሬ ለአንድ ሰዓቱ የአየር በረራ ዝግጅታችንን ሊያቀነባብር ከስፍራው ተሰይሟል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱም ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር በትናንትናው ዕለት የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው አስራ አንድ ሰዎች መቁሰላቸውን ነዋሪዎች የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። መለስካቸውን ማምሻውን አግኝቸው ነበር። ስለ ኮማንድ ፖስቱ መግለጫ አዎ። ይሄ መግለጫ ቀንም አሁንም ከመሸ በኋላ ተሰጥቷል። መግለጫውን የሰጠው የአስቸኳይ ጊዜ አዋጅ ኮማንድ ፖስት ነው። ኮማንድ ፖስቱ በሰጠው መግለጫ መሰረት በሞያሌ ላይ ትላንትና በተፈጠረ ግጭት ያው ዘጠኝ ሰዎች እንደሞቱ እና አስራ ሁለት ሰዎች እንደቆሰሉ ተነግሯል። ይሄ አደጋ የደረሰበት ምክንያት ኮማንድ ፖስቱ ሲያብራራ የኦነግ ታጣቂዎች ሰሞኑን የተፈጠረውን ሁኔታ መሰረት በማድረግ ወይም ይህን ለመጠቀም በሁለት ሶስቱ የሀገሪቱ አቅጣጫዎች በምዕራብ፣ በደቡብ እና በምስራቅ ለመግባት ሞክረዋል የሚል መረጃ ነበረ። ይህም መረጃ ግን የተሳሳተ መረጃ ተገብሮ በተሳሳተ መረጃ ላይ የተወሰደ እርምጃ እንደሆነ ገልጿል እና በዚህም ምክንያት አምስቱ የአንድ ሻለቃ ጦር ነበረ የገባው። የዚህ ሻለቃ ጦር አዛዥን ጨምሮ አምስት ሰዎች በወቅቱ በመመሪያው መሰረት ነው የሚሉት ኮማንድ ፖስቱ ተወካይ፣ ትጥቅ እንዲያወርዱ ተደርጎ አሁን በምርመራ እንዳሉና ወደፊትም ምናልባት የወታደራዊ ፍርድ ቤት ሊቀርቡ እንደሚችሉ ጠቁመዋል። እነዚህ ሰዎች በራሳቸው ጊዜ በራሳቸው ፍላጎት ነው የወሰዱት ያንን እርምጃ። የተሳሳተ መረጃ ደርሶ ነው በአንድ በኩል ይባላል። በሌላ በኩል ደግሞ እነዚህ እዚያ ቦታ ላይ ተሰልፎ ነበ የነበሩ ሰዎች ትጥቅ እንዲፈቱ ተደርጓል ተብሏል እና በራሳቸው ውሳኔ ነው እንደዚህ አይነት እርምጃ የወሰዱት ሰላማዊ ሰዎች ላይ እንግዲህ የኮማንድ ፖስት ተወካይ እንዳሉት ከሆነ መረጃው አለ መረጃው ግን እየተሳሳተ ነው ሲባል እንቅስቃሴ የለም ማለት እንዳልሆነ ጠቁመዋል በደረሰው መረጃ መሰረት እንግዲህ የሆነ እንቅስቃሴ እንዳለ እንትን ይናገራሉ ግን የተወሰደው እርምጃ በወታደራዊ አመራር ወይንም አካሄድ ወይንም ሰራዊቱ ባለው የእርምጃ ወሳስድ መሰረት የተካሄደ አይደለም። አንድ መረጃው አልተጣራም። ሆኖም እኳ ቢሆን እንደዚህ ያህል ነገር አጋጥሞ እኳ ቢሆን በመጀመሪያ ደረጃ መወሰድ የነበረባቸው እርምጃዎች ነበሩና ይህን የተሳሳተ እርምጃ የወሰዱት አንድም በጣም አዝቆ ሊከተሉት የሚገባውን መመሪያ አለመከተላቸው ይመስላል ስንገ እንዳገላለጻቸው ሌላው ደግሞ ያው የተሳሳተ መረጃም እንዳለ ነው የጠቆሙት። የተቃውሞም ይሁን የሀዘን ድምፆች አሉ የሚሰሙ እዛ አካባቢ እንግዲህ ከሌላ መረጃ እንዳገኙት ከሆነ ያለ ጥርጥር በጣም ብዙ ቅሬታ እንዳለ ነው እንግዲህ የሰማ ነው ትክክለኛ ያልሆነ እርምጃ መወሰዱን በዚህ በኩል ደግሞ የታየ ነገር ነው እና አለ እንዲያውም አንዳንዶች እንደሚሉት የሞቱት ሰዎች ቁጥር ወደ አስራ ሶስት ያደርሱታል፣ የተጎዱትንም ወደ ሀያ ያደርሱታል። የመንግስት መረጃ ግን የሚለው ይሄንን ነው። አመሰግናለሁኝ መለስካቸው ተጨማሪ እና ዘርዘር ያለ ዘገባ ከዜናው ቀጥሎ ይቀርባል የኢህአደግ ስራ አስፈጻሚ ኮሚቴ ዛሬ ስብሰባውን ጀምሯል ጠቅላይ ሚኒስትር የሚሆነው የግንባሩ መሪ ማን እንደሚሆን መግባባት ላይ ይደረሳል መንገድ ይጠርጋል ተብሏል ይህ ስብሰባ ከሰሞኑ ተጨማሪ ዘገባዎች ይኖሩናል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የኬንያ ጉብኝታቸውን ዛሬ እንደገና ጀምረዋል ጤንነት አልተሰማኝም በሚል አቋርጠው ነበር የቻይና ኮሚኒስት ርቲ የሀገሪቱን ፕሬዝደንታዊ የስልጣን ዘመን ገደብ አነሳ በመሆኑም ያሁኑ ፕሬዚደንት ሲጂፒንግ ላልተወሰነ ጊዜ ሀገሪቱን እየመሩ ሊቆዩ ይችላሉ ክቡራትና ክቡራን አድማጮች እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን አሁን ወደ ቀሪው የዝግጅታችን ክፍል እናምራ የተከበራችሁ አድማጮች አሁን ቀደም ሲል ወዳሰማናችሁ የሞያሌ ዜና ዝርዝር እንውሰዳችሁ በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋ በር በተባለ ቀበሌ የመኖሪያ መንደር በትናንትናው ዕለት የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው አስራ አንድ ሰዎች መቁሰላቸውን ነዋሪዎች የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። የመከላከያ ሰራዊቱ አባላት ግድያውን የፈጸሙት የአንድ ሻለቃ ጦር አዛዥ የሚገኝበት አምስት የሻለቃ ጦር አባላት ምድብ በያዙት የተሳሳተ መረጃ መሆኑን የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት አመልክቷል። ነዋሪዎችና የከተማው አስተዳደር የአንድ ሀገር መንግሥት በራሱ ወታደር የራሱን ሀገር ሰላማዊ ዜጎች በጭካኔ ይገድሏል ብለዋል። መቀመጫውን በውጭ ያደረገ አንድ የሰብአዊ መብቶች ተሟጋች ድርጅት ዳይሬክተር በዚህ ግድያ መጠየቅ ያለባቸው ድርጊቱን የፈጸሙት ብቻ ሳይሆኑ የኮማንድ ፖስቱ ኃላፊዎችና የሀገሪቱ የመከላከያ ኃላፊዎች በሙሉ ናቸው ሲሉ ለቪኦኤ ቃላቸውን ሰጥተዋል። ጽዮን ግርማ ዝርዝር አላት። ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምጽ እንደተናገሩት ትላንት ከቀኑ አምስት ሰዓት አካባቢ ሸዋብር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች፣ በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሐን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ ይህ ድርጊት በምን ሁኔታ ተጀመረ? ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሐንስን ጠይቄያቸው ነበር። የችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ እያለ ሞ መከላከያ ሰራዊት ወጣቱን አስቁሞ ከዛ በኋላ በጥይት መቱ ሲናገደሉት። ከዛ ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው እና እስካሁን ባለው ተጨባጭ ሁኔታ እስከዛሬ ባለው አስር ሰው ሞቷል። አስራ አንድ ሰው ቆስሏል። ከዛ ውስጥ አምስቱ ሪፌር ወደ ሀዋሳ ሄደው። ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል። ከንቲባዋ ተዋስቻለ ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል። ልጁ ኖርማሊያው ያው አካባቢው ላይ ምንም አይነት የጸጥታ ችግርም አልነበረም። ህዝቡ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው። ልጁን አስቆሞ ከዛ ከሞተሩ ያወረዱት ልጁ ተመታ። ከዛ በኋላ ወደ መንደሩ እያዘሩ መተኮስ ተጀመረ። ያለ አካባቢው ያው አንደኛ መንገድ ላይ ነው አስፋልት ላይ ነው። የመኖሪያ ቤቶች አሉ፣ የሻይ ቤቶች አሉ፣ ምግብ ቤቶች አሉ። ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም። በሞያሌ ከተማ ነዋሪዎችና በትላንትና ሁለት የተገደለ መምህር ጓደኞች ለአሜሪካ ድምጽ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የሰላሳ አራት ዓመቱ መምህር ተማም ነጌሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነብሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምፅ አብራርተዋል። ህይወቱ ያለፈበት ምክንያት እሱ ትላንትና ትምህርት ቤት ከወላጅ መምህራን ኮሚቴ ጋር ስብሰባ ነበረው። እነሱም ጠጥቦ ለምሳ ሲመለስ ወደ ስድስት ከምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየደያለ ነው ተመሳው ከትምህርት ቤት ወደ ቤት ነው ከቤት ወደ ትምህርት ቤት ከትምህርት ቤቱ ወደ ቤት እየገባ ነው ያለው ቀኑ ቅዳሜ ነው። ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱም ሰብስቦ እየገባ ነው፣ ለምሳ እየገባ ነበረ። ወዲያው ነው ህይወቱ ያለፈው። ወዲያው ነው መጀመሪያ መት በአንድ ህይወተ መት አካባቢ ነበረ። ተነሶ ሊሮጥ ሲታገል ሁለተኛ ደገሙት። ዛውን ሞ የሰማ ነው፣ እንደዛ ነው። እኛ ስንደስ ግን ህይወቱ አልፏል። ሌላው የመምህር ተማም ንጌሶ ጓደኛ ማምሻውን ስናነጋግራቸው አስክሬኑን ይዘው ወደ ትውልድ ከተማቸው አሰላ እየሄዱ እንደሆነ ነግረውናል። ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው። ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም። እዛ ነው ያረፈው። እዛው ጓደኛው እንደው ከእሱ ጋር የነበረ ኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ፣ እነሱ አመለጡ። እንደ አጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ጠላት ነው ህዝብ ህዝብን እንደዚህ የሚያደረጉ እንጂ በጣም ምግሽ ነገር ይህ ተማም ነጌሰ የሚባል የማምር በጣም ጎበዝ ታታሪ ርዕሰ መምህር ነው። ይገርምሻል ሁለት ሺ ስምንት አመተ ምህረት ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም በኦሮሚያ ደረጃ ተሸልሟል። ኦቤን ውስጥ ገብተሽ እንደውም ማግኘት ይቻለሽ። መድሚጎ ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ፣ በጣም ጥሩ ተወዳጅ፣ ህብረተሰብ ሁሉ የሚወደው ኢቨን፣ አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስክሬኑን እየሸኙ ነው። በጣም ይገርምሻል። እና በጣም ተወዳጅ ና ተግባቢ ሶሸብል ሰው ነበረ። የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል። እውነቱን ለመናገር በተራጣ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል ና ይህ ጠላት ነው እያሳደረን ያለውና መንግስት እንደው ማን አባከና ብሎ ሰው ስለሌለ እግዚአብሔር እየጨን ነውን እኛ ምንም ክም ሽሎ ነግድ የለምና እና በጣም ያሳዝናል። እንደዚህ አይነት ታሪክ በህይወቴም አይቻላትም ሰውን በጠራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፍቱ የሚገሉበት ሀገር ነ ይህ እንደው ከሚቼም አላቅም ነው። በጣም የሚያሳዝን ታሪክ ነው የገጠመን ና በጣም የምንወደው ጓደኛችን እናስተናል ና ምንም አል ከዚህ በኋላ እኛም ያው የታፋንታችን ይሄ ነው ብለን እንጠብቃለን። ሌሎች የከተማው ነዋሪዎች እንደሚሉት በትላንትና እለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው። በአጠቃላይ ህይወታቸው ያለፈው አስር ሰዎች ና የቆሰሉ አስራ አንድ ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላዋ የከተማ ነዋሪም ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ። እዛ አካባቢ ቤተክርስቲያንም አለ አቡነ አረጋው የሚባል ሱቆችም፣ ምግብ ቤቶችም፣ መኖሪያ ቤትም ሁሉም ነገር አለው። ምንም ምንም አይነት እልህ ምናምን ነገር የለም። ሁሉም በሰላም ነው ስራውም የሚሄደው ስራው ይሄዳል። ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም። ነው ቶክስ ከሰማ የት ነው ስንል፣ ሸዋበር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም። ያገኘውን ሁሉ እየመቱ ነው አሉ። ስንሄድ፣ በቃ የአገር ሕዝብ ነው የሞተ። የቆሰለ ቁጥር ስፍር የለውም። ሁለት ሰዎች ናቸው ትልልቅ ሰዎች የሚባሉት። እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ ካለ ስልጤ ልጆች አሉ የወለጋ ልጆች ስራ መታይዛ ሊሰሩ የመጡ ልጆች አሉ ነዋሪዎቹ እነዛ ቦረናዎቹ ሁለት ሰዎች አሉ። የሆነ በቃ የሆነ ጭም በቀል የሆነ የመጠማመት ነገር ነው የሚታየው። እንዴት እንዳይን እኛ እናቅኛ ፈራናል። በቃ እኛ እንዴት ሆነን መኖር እንደምንችል አፉ ግራ ገብቶናል። እግዚአብሔር ይድረስልን ነው፣ ሌላ ምንም የምንለው ነገር። የሞያሌን ሁኔታ በተመለከተ የአሜሪካ ድምጽ የፌዴራል ባለሥልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ ለሚገኙ የመንግስት መገናኛ ብዙሀን በሞያሌ በተሳሳተ መረጃ የዘጠኝ ሰዎች ህይወት ማለፉን ኮማንድ ፖስቱ ገልጿል። በ12 ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። በሀገሪቱ የተፈጠረውን ሁከትና ግርግር እንደ ምቹ አጋጣሚ በመቁጠር ሁኔታውን ለማባባስ ለራሳቸው የጥፋት ሴራ ለመዋል በሞያሌ አካባቢ የኢትዮጵያን ድንበር ተሻግረው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ አንድ የሻለቃ ጦር በስፍራው ላይ ለግዳጅ ተሰማርቶ እንደሚገኝ ገልጾ ይሁን እንጂ የሻለቃዋ ጦር አዛዥ በሚገኝበት አምስት የሻለቃዋ የሰራዊት አባላት የተሳሳተ መረጃ ይዘው ባደረጉት እንቅስቃሴ በአካባቢው ህብረተሰብ ላይ ጉዳት ደርሷል ብለዋል። የከተማው ከንቲባ አቶ አስቻለው ዮሐንስ በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል። ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ ታጥቆ የሚሄድበት አጋጣሚ የሚያውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከኬንያ በአልፎ አልፎ እንቅስቃሴ እንደሚደረግ እንደሚያደርግ ይታወቃል። ግን ትላንት የተፈጠረው ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። ጉዳታቸው እንደው ምን ያህል ነው? በጥይት ነው ሁሉም የተመቱት? በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው። እድሜያቸው ምን ያህል ይሆናል? ሃያ ቤት አስራ ስምንት ዓመት፣ ሀያ አምስት ዓመት እንደዚህ እንደዚህ ናቸው። እርስዎ የከተማው ከንቲባ ኖትና እንደው የተጎዱ የህብረተሰብ ክፍሎች ወደ እናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ? ያው ህዝቡ በጣም ብሶት ውስጥ ነው ያለው። ምክንያቱም ጸጥታ የሚያስከብር አካል ነው ይህን ችግር እየፈጠረ ያለው። ስለዚህ ምን ዋስትና አለን የሚል ነው። እኛም አካባቢው ላይ ካሉት የመከላከያ አመራሮች ጋር በዚህ ጉዳይ ለመነጋገር በጣም ነው የተቸገርነው። ምክንያቱም ኮማንድ ሆስ በሚል ከእነሱ ጋር ብዙም እንትን እያልን ያለን ነገር የለም። ወደ ላይ ከዞን እስከ ክልል ከዚያም እስከ ፌዴራል አቤቱታ አቅርበናል፣ እና የተወሰኑ እንግዶች አሁን መጥተው ወደ ውይይት እየገባን ነው። በአሁን ሰዓት እራሱ እስካሁን ምን ያገኛችሁት መልስ አለ? ገና ውይይት አሁን የተጀመረው ምንም የተባለ ነገር የለም። ያው አካባቢው የሀገር ሽማግሌዎች፣ ወጣቶች ያሉበት ቄሮ ያለበት ውይይት እየተካሄደ ነው። የተቋጨ ነገር የለም እስካሁን። ስለ እየተፈጠሩ ስላሉ ነገሮች ብዙ አቤቱታውን እያቀረበ ያለው እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ? ያው የትም ሀገር ህግ እና ስርዓት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምን ገም መፍትሄ ሊሆን የሚችሉ ነገር አይደለም። ያለ ችግር ካለም በውይይት እና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው የማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ትጋት ስለገባ፣ አሁን ወደ ኬንያም የተሻገረ የህብረተሰቡ አካል አለ እና አስቸጋሪ ሁኔታ ነው። በእንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ለኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ አምስቱ የሰራዊቱ አባላት ትጥቃቸውን ፈትተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሐዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱ መግለጫ አይቀበሉትም። ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር። የሚያሳዝነውም ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት እነዚህ ሰዎች። እዛ ድርጊቱን የፈጸሙትን አምስት አራት ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በሀገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት። በትላንትናው እለት ከቀኑ አምስት ሰዓት እስከ ሰባት ሰዓት ይህ ድርጊት ከተፈጸመ በኋላ የሶስት ቀበሌ ነዋሪዎች ሸሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል። በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል። እዚ ማጠቃላይ ማለት ያው በአንድ ቦታ ላይ አንድ ቦታ አካባቢ የሰፈሩት ከሁለት ሺህ ይበልጣሉ። እና በየቦታው በየቦታው ደግሞ በየሰው ቤቱ የገቡ ነፍ ናቸው፣ ብዙ ናቸው። ምን አይነት ቦታ ላይ ነው የተቀመጣችሁት? አሁን የወን ትምህርት ቤት ነው፣ አንድ ቦታ ያለን ነው። አንድ ሪያው ደግሞ የሰፈሩት የሰው ያጠረው አጥር ውስጥ ነው። ዝም ብሎ አጥረው ቤት አልተሰራበት እዛ ነው፣ አብዛኛው ደግሞ ያለው እዛ ቦታ ነው። ሰው አጥረው ግን ምንም ያልተሰራበት ቤት የሌለበት ማለት ነው ነው ቀለም መጥቶ አይቶናል። ኬንያም ደሞ አንዳንድ ህጻናቶች አንድ ወተት ምናምን መስጠት ጀምረዋል። ሁ አብዛኞቹ ሴቶችና ህጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። በኢትዮጵያ ለስድስት ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9/2010 ዓ.ም ሲታወጅ መንግስት፣ በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን፣ አመሰግናለሁኝ ለዘገባው። አሁን ወደ መደበኛው አዲሱና አሉላ ወዳዘጋጁት ራዲዮ መጽሔት እንውሰዳችሁ። እሁድ መጋቢት 2 2010 ዓ ም የራዲዮ መጽሔት ነው። ሰዓቱ አዘጋጅና አቅራቢያዎች አዲሱ አበበና አሉላ ከበደን የሳምንቱ ምርተ ግጥም ትቀድማለች። ከቤታችን በታች ትንሽ ዘቅዘቅ ብሎ ያለችው እንቅፋት ጎድጓዳዋ ሳህን ቂጧ የተጣፈው የቅምሻ በርበሬ ትኩስ የተፈጨ በሷ የምላክባት በተረከዛችን የተሽከረከርን የሠራነው ጉድጓድ ሚዛን መጫወቻ የተጋደመ ግንድ የሸክላ ስባሪ፣ የቅጠል ቁራጮች፣ ሰኞና ማክሰኞ፣ ጢባጢቤ ዝላይ መጫወቻ ዕቃዎች በልጅነት ሐሳብ አገሬ ያችነች። በፊታውራሪ ላይ ያመፀው ጭሰኛ የመደብ ልዩነት በበዛብህ ከፍቶ ያረገው ብቸኛ አዲስ አበባ ላይ ሮማን ሸኝታው አስመራ መካከል በፊያሚታምባ የተሰናበተው የጸጋዬ እውነት የበዓሉ መጥፋት በአፍላው ዕድሜ ሀገሬን ያየኋት በነሱ ማንነት በነሱ ሕይወት። እንቅፋቱ የለም ለከተማ ልማት መንደራችን ፈርሷል። ቀዳዳዋ ሳህን ቅመሱ የሚባል መልእክት ካደረሰች ለእሷም ተረስቷታል። ሰኞ ማክሰኞ የለ ጥቢ ጥቤም ቀርቷል። በሚዛን ጨዋታ ያገደለ ሚዛን ሕዝቡ ላይ ተቀምጧል። እኔም እዚያ የለሁ እዚህም በኖሬን እተራጠራለሁ ለየትኛው ሀገር ለየቱ ትዝታ ለየትኛው እውነት መታመሜን ሳላውቅ እህህ እላለሁ እህህን ስላለሁ እህህ ሀገሬ፣ ያችነች በገጣሚዋ በሰብለ ደምሴ። ሀገሬ ያችነች የተሰኘች የሳምንቱ ምርጥ ግጥም የዛሬ እሁድ መጋቢት 2 2010 ዓ.ም የራዲዮ መጽሔት ፕሮግራም። አዎን ተጀምረዋል። ሰብለን ለግሩም ስነኞቿ እናመሰግናለን። እናም የሳምንቷን ቀዳሚ ዜማ ደግሞ እናስከተልም። ሰማይ ቀይ ኩታ መስሎን ሊሸኝ ማለት

down I'll let it all in, you'll I'm a desk, I you. ሀገር በብጥብጥ ስትታመስና በውጥረት ስትዋጥ መሆኑን የሃይማኖት አባቶች ሚና ምን ይሆን እንመለከተዋለን።

የኢትዮጵያም ነገር የባህሉም ነገር የእድሜ ልክ ጉዞው ነውና እንዴት የተለየ ስሜት እንደተሰማው ከኢትዮጵያ ዘፈኖች መውጣት እንደወሰነ በኋላ ግን ይሄ እንደቀየረ ያጫወተናል። ከማርታ ጋር ያደረገው መለሰ ወደ ባህሉ አትጥፋ። ቻርለስ ቻርለስ ሳተን ተመልሷል። አዎን ተመልሷል። ከኪነ ጥበብ ባለሙያዋ ማርታ ቀጸራ ጋር ማሚቴና ከብዬ የተሰኘውንና በቀልዳ ቀልድ ለዛ የቀለመ አንድ ቀደም ያለ የባህል ዜማ ይዘው ያጫውቱናል። ከበደ እና ማሚቴ መስመር ላይ ያሉ ጤና አስጥልኝ ጤና አስጥልኝ አሉ እንደምን አሉ ከበደስ አሉ ከበደ ነኝ አለሁ አለሁ እነህ የሙዚቃ ለዛ ባለው የድሮ ጨዋታ የያዙ ከበደና ማሚቴ ማን ይሆኑ የበለጠ እውቀት ያላት ማርታ ስለሆነች እሷ ብታስተዋወቃቸው ይሻላል አድማጮችም የማድምጽ እንደሆነ ሳይገምቱ አልቀሩም አሁን የሚሰማው ለሁሉም እንመለሳለን ወደ አንተ ማርታ ማናቸው ከበድና ማሚቴ እኔ እንደው መቼም ከቤ ከበደ በዋና ስሞች አለን ሁልጊዜ ትህትና ያለው ሰው ስለሆነ ወደ ራሱ አያደላም እና የበለጠ እንደውም እዛ ኢትዮጵያ ኦርኬስትራ ውስጥ ስለነበረ ከእኔ የበለጠ ያውቀዋል። ውስጡ በደንብ ሊፈታው ይችላል ነው የማምነው እና የኔን ጥያቄ ወደ እሱ ትመልስልኝ ደስ ይለኛል ግሩም እንግዲህ እየተቀባበላችሁ ነው ጨዋታውና ሙዚቃው ላይ እንዳለው ሁሉ ደግሞ ትህትናችሁም በሁለታችሁ መንገድ ያን የድሮ የቆየ ትህትና እያሳያችሁ ነው ለማንኛውም ለአድማጮች እናስተዋወቅ ቻርልስ ሳተን እና ማርታ ቀጸላ ናችሁ ሁለት የኪነጥበብ ባለሙያዎች ቻርልስ ከመሲንቆህ ጋራ ፒያኖህን ብዙዎች ኢትዮጵያውያን አድማጮች ማወቃቸውን እጠራጠራለሁ ከኦርኬስትራ ኢትዮጵያ ጋር የህይወት ቁርኝት ያለው ታሪክ አለህ። ለአዲስ የምናስተዋውቅህ አደለህም። በደንብ አድርጋ ያውቀሃል። በእኛም ፕሮግራም ደጋግመ ተገኝተሃል። ለማንኛውም እስኪ ይሄን በመድረክ በሚታወቅበት ለዛ የተጫወታችሁት ከቤና ማሚቴን እንዴት ለመጫወት በቃችሁ? ስለነኚህ ከቤና ማሚቴ እያሉ ስለሚጫወቱ ድምፃውያን ምንስ ታስታውሳለህ? ቻርልስ እኔ በደም ነው ማስታውሳቸው ምክንያቱም በእኔ ጊዜ ማለት ኢትዮጵያ በነበርኩበት ጊዜ ተስፋ ለማ የደረሰው ድርሰት ነው ግን ከመቀጠላዊ በፊት አስቀድሜ እኔንና ማርታን በአንተ አስደሳች ፕሮግራም የመቅረብ እድል ስለሰጠህን በእሷም ስም ሆኜ በእኔም ላመሰግነህ ወዳለሁ። አመሰግናለ ቻርልስ። አድማጮች ጨዋታችሁን እንደሚጠብቁ አውቃለሁ። አጫውተን እስቲ ከቤና ማሚቴን የረጅም ዘመን ጓደኛ የነበረ ከጥቂት ዓመታት በፊት ከዚህ ዓለም በሞት የተለየ ተስፋዬ ለማ በ በዚሁ ፕሮግራማችን ላይ የመታሰቢያ ዝግጅቱን ባደረግንበት ወቅት ስለ ገጠመኞቻችሁ ስለጊዜው ስለ ጊዜው ብዙ አጫውተህናል። ኦርኬስትራ ኢትዮጵያ በአንተ ሕይወት ውስጥ ትልቅ ስፍራ እንዳለው የምናውቃለን። እስኪ ውሰደን ወደዚያ ዘመን። እዚህ ዘፈን በደንብ ማስታወሳቸው ሁለት የኦርኬስትራ ኢትዮጵያ ተዋናይ ከበደ ወለ ማርያም በጣም አሪፍ ተጫዋች ነበር፣ የክራር እሱ ነበር የከበደ ሚና የሚጫወተው እና ማሚቴ ጤና የተባለችው ዘፋኝ ነበረች እና በተለይ ተስፋዬን ላደንቀው የቻልኩት እንደዚህ ባለ ዘፈን አንድ ከኢትዮጵያ ባህል ወስ ለምሳሌ የባልና ሚስት አብረው ለረጅም ጊዜ መኖር እሱን አይቶት አስቦበት እንደዚህ አይነት እርስ በርስ የሚያደርጉት ውይይት ፈጥረዋል። እና ብዙ ሰው ብዙ ባልና ሚስት ለረጅም ጊዜ የተጋቡ ይህን ዘፈን ሲሰሙ የራሳቸውን ኑሮ ያንጸባርቃል። እና በጣም ትልቅ የሆነ አይነት ድርሰት ነው። ዘውትር የባህል ሙዚቃ ብለን ስናስበው ያው ከትውልድ ወደ ትውልድ የተላለፈ ነገር ነው እንላለን። ተስፋ እሱን ወስደው የራሱን አዲስ ነገር ጨምሮበታል። እና ከነዚህ በጣም ልዩ ድርሰቶች ውስጥ ማሚቴና ከበደ አንዱ ነው እና ደግሞ ለምሳሌ Leila, en de zij net een maar in een burkel Je maakt daar zo mikker voor je te እና ምክር ፍለጋ ከዚሁ ከበደ ወለ ማርያም እና ከአረሩ ሸገን ጋር አንድ ላይ ሶስታችን ስቴጅ ላይ ሆነን እሱን ጨዋታ እና ቅርብ ነበር። እና ይህ በጣም ተመሳሳይ ነው፣ ግን ወንድና ሴት የተዘጋጀ ሲሆን ለኔና ለማርታ አሁን እንደገና በአዲስ መልክ ለማቅረብ በጣም ተመችቶናል። መልካም ነው። ጥሩ አድርገህ ያን የቆየ ታሪክም አስታውሰህናል። ማርታ እንዳለችው ቻርልስ ያን ዘመን የምታስታውሰው የትላንት ያህል ቅርብ አድርገህ ነው። ቀደም ብለህ የገለጽከው በብዙዎች ልብ ውስጥ ስፍራ ያለው ከከበደ ወልደ ማርያምና ከገንጋይ የተጫወትከውን ምክር ፍለጋም ከጥቂት ዓመታት በፊትም ከተስፋዬ ለማና ከጌታ መሳይ ጋር ድጋሚ ተጫወታችኋል። ትክክል ነው። ከበደ በዚያን ጊዜ ሞቶ ስለነበር ተስፋ ለማ ራሱ የከበድን ፓርት በደንብ አድርገው ዘፍኖታል፣ አቅርቦታል። አመሰግናለሁ ቻርልስ። ማርታ ወደ አንቺ ልምጣ። እንግዲህ ቻርልስ በዛ መድረክ ቅርበት የሚያውቀው የኢትዮጵያን ባህልና ሙዚቃ የተዋወቀበት ዘመን ጋር የሚወስደው ይህ ዜማ የቪዲዮ ምስሉን በዩቲዩብ ላልተመለከቱ ወይም የማየት እድል ላልገጠማቸው ተመልካቾች ዛሬ እንደ አዲስ የቡና ስርዓቱ ደመቅ ያለበት ባልና ሚስት የሚጫወት በሚመስልበት ወግ ሁለታችሁ ቁጭ ብላችሁ ጥሩ አድርጋችሁ ተጫወታችኋል። እስኪ ያንቺንም ገጠመኝ ንገሪኝ። ከቻርልስ ጋር የምጫወት አጋጣሚው እንዴት ተፈጠረ? አንቺ የመረጥሹ መሆኑንም ሰምቻለሁ። እስኪ አጫውቼ አዎ እንግዲህ የሁሉም ጅምር የሁሉም አመራር እራሱ መሰረት አለው ስለሆነ ቻርልስ በገለጸው ሁናቴ የትዳር አመለካከት፣ ትዳር በባህላችን ምን እንደሚመስል የነበረ አለመግባባት ሲኖር በምን አይነት ሁናቴ እንደሚፈቱት፣ በፍቅራዊ አገላለጽ የነበረውን ቅሬታ ደግሞ እንዴት አድርጎ መፍታት እንደሚችል ያን ሁሉ አቀነባብሮ በዛ በትዝታ በዛ በሙዚቃ ቃና ሆኖ ሊቀነባበር የቻለው ዜማ በአቶ ተስፋዬ ለማ አማካኝነት ያቀርቦ ማየቴ ለእኔ በበኩሌ ትልቅ ትልቅ አስተዋጽኦ አለው ማለት እችላለሁኝ እና ያ መሰረት ያ ታሪክ ነው። አዲስ እንደጠቀሰው ለሁሉም አለፈውም ታሪክ መታሰቢያ፣ ለወደፊቱም ዘለቄታ ሆኖ ማስተማሪያ እንዲሆን በዛ ላይ ያቀራረቡ ውበት ደግሞ ለዛው በፍጹም ከልብ ውስጥ የማይጠፋ የዘወትር ትዝታ ነው ማለት ትችላለሁ። ያኔ ሳበኝ ያንን የመረጥኩት ብናቀርብ ለህዝቡ፣ ለአድማጩ፣ ለተመልካቹ፣ ለወገን ይሄ ትልቅ ተስፋና ብርሃን ነው ብዬ ነው ከዚህ የጀመር ነው። ግሩም ነው። በጨዋታ በቀልዳ ቀልድ ለዛ ይቅረብ እንጂ ቁም ነገሮች ያዘለ ሙዚቃ ነው። ከሙዚቃ ውስጥ በመጠኑ እናጫወትና ደግሞ ወጋችንን እንቀጥላለን። እሺ።

አድማጮች እንደተከታተላችሁት ቻርልስ ሳተንና ማርታ ቀጸላ ማሚቴና ከብዬ እየተባባሉ የሚጫወቱትን ያን የቆየ ዜማ ነው የተከታተላችሁት። ወደ ወጋችን እንመለስና ቻርልስ፣ ይህ የሙዚቃ ቅንብር በተመልካቾች ዘንድ ከፍተኛ ተቀባይነት እንዳገኘ መመልከች እያለው ብዙ ተመልካቾች አይተውታል። አንተ እስካየኸው ድረስ እንዴት ነበር አቀባበሉ? እናንተ እስከተረዳችሁ ድረስ ምን አይነት ምላሽስ አግኝተሃል? በእውነቱ አሉላ በጣም ካሰብ ነው ወይም ልራሴ ልናገር ካሰብኩት በጣም በላይ ነው። እስከዛሬ ድረስ በፌስቡክ ብቻ ከመቶ አምስት ሺህ ሰው በላይ አይቶታል። ደግሞ ትችታቸው እዛ በታች እንዳይሁት ብዙ አብዛኛው ሰው እንዲያውም ከመቶ ዘጠና ዘጠኝ ልልችላለሁ በጣም ወደውልናል። እኔ ከልቤ ተደሰትኩ ይህን ሳይ። በተለይ አንድ ነገር እዚህ ላይ በጨመር እንደምታውቀው ተስፋ ለማ ከአምስት ዓመት በፊት ጌታ መሳይ አበበ ከሁለት አመት በፊት፣ መላኩ ገራው አሁን በቅርብ ጊዜ ሞተዋል። እነዚህ ሶስቱ በጣም የኔ የኢትዮጵያ ሙዚቃ አባቶቼ ነበሩ። ጌታ መሳይ መሰንቆ አስተምሮኛል። መላኩ እዛ ኦርኬስትራ ኢትዮጵያ ጋር ለመጀመሪያ ጊዜ በተስፋ የተጋብዜ ስጫወጥ እሱ ነበረ። እሱ በብዙ አይነት ነገር ይረዳኝ ነበር። እነዚህ ሶስቱ ሲሞቱብኝ በጣም ነው ነገሩ የተሰማኝ እና ከአሁን በኋላ እንግዲህ የኢትዮጵያ ሙዚቃ አልጫወተም እነሱ ከሌሉ ብዬ ነበር እና ተስፋ ቆርጬ ነበር። ሆኖም ማርታ አስባ አንድ ነገር አብረን እንድንስራ ስለፈለገች ነው። በግርማ ዘገየ በኩል የጋራ ጓደኛችን ነው፣ ደወላድለኝ፣ ጋብዘችኝ ከሷ ጋር እንድጫወት እና በመጀመሪያው ሀሳቡ በጣም ጥሩ ቢመስለኝም ትንሽ ተጠራጠርኩ። ግን በጣም ለእኔ ትልቅ እድል ነው። እዚህ በሰባ አምስት አመቴ እንደገና ትጋብዤ ለመጫወት፣ ይህ ጥሪ የማርታ ጥሪ እድል ስለሰጠኝ መቀበር አለብኝ አልኩና ፕሮጀክታችን በዚሁ ነው የተጀመረው ከዚያ በኋላ ደግሞ በጣም ጎበዝ የሆነ ድሮ ከተስፋ ለማ ሙዚቃ ጓድ ጋር የሚጫወተው የከብሮ መቺ ምክያስ አበባ ያው እሱንም ጨምረን እና ትሪዮ ሆነናል። የፊደል ባንዱን የኢትዮ ጃዝ ሙዚቃ ባንድ ድራመር ወይም ታምቡር ተጫዋቹን ሚኪያስ አበባየውን የጠቀስከው? አዎ፣ ማውቀው ከዶሮ ጥቁር አባ የሙዚቃ ጓድ ጋር ሲጫወት ተስፋ የዚህ የአሜሪካ ውስጥ መጥተው የመሰረተው የሙዚቃ ጓድ ነበረ። ልጁ ደግሞ ሚኪያስ በጣም ጥሩ ሰው ከመሆኑ ሌላ ሙዚቃ በየ አይነቱ ይችላል። አሜሪካን ጃዝ ይችላል። ባህላዊ ሙዚቃ ይችላል። እና አሟልቶታል ትሪዮዋችን በጣም የነየ ማርታና የሱ ግሩም ነው። አንድ ማስታወሻ ፌስቡክ ላይ እቻለሁኝ ማርታ አንቺንና ሚኪያስን የሚያመሰግንበት የሰራችሁትን ነገር የሚገልጽበት ነው። ቻርልስ ውድ ተመልካቾች ይላል በአንተ ስም የወጣው ጽሁፍ እኔ ማርታ ቀጸላና ሚኪያስ አበባ የሆነን። እንቁዎቹን የባህል ሙዚቀኞች ተስፋዬ ለማና አሰፋ አባተን ለመዘከር ያዘጋጀ ነውን ቪዲዮ ጊዜ ሰጥታችሁ ስላያችሁልንና ስለወደዳችሁልን እጅግ እናመሰግናችኋለን። መሰረታዊ ፍላጎታችን የኢትዮጵያ ሙዚቃ ባህል አባቶችን በማስታወስ እናንተን ለማስደሰት በመሆኑ ቪዲዮ ብዙዎቻችሁን በመሳቡ አላማችን ግቡም መጥቷል ብለን አምነናል። ስለ ወደዳችሁ ደስ ብሎናል። በተጨማሪም የቪዲዮ አዘጋጁን ግርማ ደግፋንም እጅግ አድርገን እናመሰግናለን። የእናንተው ቻርልስ ሳተን ይላል። በእንግሊዝኛም ተመሳሳይ ይዘት ያለው ጽሁፍ አውጥተሃል። መጀመሪያ ከአማርኛም እንነሳ። ማን ጻፈልህ ይሄን አማርኛ ቋንቋ? አነጋገርህ፣ ገለጻህ ላይ ማትረጃ ሁሉም እጃ ያለ ይመስለኛል። ማን ጻፈልህ በአማርኛ? አይ እኔ ነኝ የጻፍኩ። አንተ ነህ የጻፍኩ? ይህንን አማርኛ እንደምጽፍ አላውቅም ነበር። አሁን እኔ እንደዚህ አይነት የሰው ብዛት ብዙ ሰው ሲያየድልን እና ሲወድድልን ዝም ማለት ጥሩ አይደለም እና ደውዬ ያስፈቀድኳቸው በሶስታችን ስም ሆኜ ምስጋናችንን ባቆም ፌስቡክ ላይ ምን ይመስላችኋል? ጥሩ ሀሳብ ነው ስላሉ አቆምኩት። ግሩም አድርገን ያደረከው። በእንግሊዝኛ የጻፍ ከሆነ አድማጮች እንዲመለከቱት ጋብዛለሁ። ይሄ በአማርኛ የተጻፈው ግን ከጠበቅኩት በላይ ነው። የአማርኛ ጽሑፍ እንደምትችል አላውቅም ነበረ የነበረህን ቅርበትና የልቁንም ኢትዮጵያዊነት በምርጫ ያለህ አንዱ ማንነትህ እንደሆነ ቀድም ማርታ በገለጸችው መስማማት ይቻላል። ቻርልስ ለስንብት ዜማችሁን እጋብዛለሁ። ከዚያ በፊት ግን ቀደም ብለን የጠቀስናቸው የህይወትም የሙዚቃም ወዳጆችህ የነበሩ ባለፉት ቅርብ ዓመታት ውስጥ ከዚህ ዓለም በሞት የተለዩትን ለአስራ አንድ አመታት በሕክምና በሚከታተልበት በመቆያ ቤቱ በየወሩ ተመላልሰህ የጠየቅከውን ተስፋዬ ለማን ከጥቂት አመታት በፊት ያረፈውን ጌታ መሳይ አበበንና እንዲሁም አንጋፋውን የዋሽንትና የክራር አባት መላኩ ገላውን አስታውሰሃል እስኪ ምናልባት ይህን ስራችሁን ይዘህ የምታደርሱበት በማህበራዊ መገናኛ ካደረጋችሁት ውጭ የታሰበ ነገር ይኖር ይሆን ሌላ ስራ የሚኖር ይሆን ቻርልስ አንተን ላስቀድም እሺ አመሰግናለሁ በእውነቱ እኔ በመጨረሻው ለማለት የምፈልገው እንደ ብዙ ነገር ከኢትዮጵያ ጋር የተያያዘ ይህን ሲዲ ከማርሳና ከመኪያስ ጋር የመስራት እድል ፈጽሞ ያልተጠበቀ ነው፣ ግን ስለመጣትለኝ እጅግ በጣም ደስ ብሎኛል። እነሱን በተለይ ማርሳ ይህን ፕሮጀክት የፈለሰፈችው እሷ ነች፣ ያስበችው የፈጠረችው እና እሷ እንደዚህ አድርጋ ባታስብ በመጨረሻው ጊዜ ደግና ወደ ኢትዮጵያ ባህል ውስጥ ሙዚቃ በመጫወት መግባት አልችለም ነበር። አንዱ ነገር እሱ ነው። ደግሞ ተመልካቾቹ የዶሮንም ሆነ የአሁኑም ኦርኬስትራ ኢትዮጵያን ዶሮ የወደደው ሰው ሁሉ ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። በአንተ በአንተ ፕሮግራም ላይ ሆኜ ደግሞ እንደገና እነዚህ የሟቾቹ ጓደኞቼ ጌታ መሳይ አበበ፣ ተስፋ ለማ፣ ምላኩ ገላሁን በደንብ አድርገህ አሞግሰሃል። አመሰግናሃለሁ ለዋሉ እዚህ ሁሉ እና ለአድማጮችህ ሁሉ ፍቅሬን እና መልካም ምኞቴን ለመግለጽ እወዳለሁ። ግሩም እናመሰግናለን። ቻርልስ አንተም ፍቅርህን በብዙ መንገድ በየጊዜው በሥራዎችህም ከኢትዮጵያ ጋር ባለህ ግንኙነትም ትገልጻለህ። አስታዋሽ ሆና መልሳ በተለይ ጓደኞችህ ካረፉ በኋላ በኢትዮጵያ ባህል ሙዚቃ ውስጥ የነበረህን በቃ መልሻ አልገባም በሚል ስሜት ባለህበት ሁኔታ ውስጥ መልሳ ያገባችህን ማሚቴን ማርታ ቀጸላን የመጨረሻ ቃል እንስማ። ማርታ፣ በአንቺስ በኩል ምን ትያለሽ? በቅድሚያ ማለት የምፈልገው ይሄ ሁናቴ ሳያል ይህ አቅርቦት በተስፋ ያለማ ብቻ ሳይወሰን ያፈፋ ባተም ጉዞ አለበት እንደው ለማስታወሱ ነው። ምክንያቱም የሁለት ቅንጅት ነው። ይሄ የቀረበው ትክክል ብለሻል። ምስጋና ላይም ተጽፏል። ቻርልስ ቀደም ብዬ የጠቀስኩት በአማርኛ የተናገረው ላይ እንቆቹን የባህል ሙዚቀኞች ተስፋዬ ለማና አሰፋ ባተን ለመዘከር ያዘጋጀ ነው ቪዲዮ ይላል። ማሚቴና ከብዬ ቻርልስ ሳተንና ማርታ ቀጸላ፣ ስራዎቻችሁን ያን የቀደመ ዘመን እንዳስታወሳቸው ምናልባትም የማያውቁት የዚህ ዘመን ወጣቶችም በሀሳብ ወደዚያ ዘመን እንዲሄዱ የሚጋብዝ ነው። ለሁሉም ከልብ አመሰግናለሁ። በሌላ አጋጣሚ መልሼ እንደማገኛችሁ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። እግዚአብሔር ይመስገን። That's ሴ በግርድፉ ወደ አማርኛ ሲመለስ እንደ ቃልህ ትሆን ዘንድ የመጽሐፉ ርዕስ ነው። ቀደም ብለን አስተዋውቀናል። ዶክተር ጌብ ሃምዳ ደራሲው እንግዳችን ናቸው። ዶክተር ጌብ ሀምዳ መጽሐፉ የቅርብ ጊዜ እትሙ 2018 መሆኑን ያመለክታል በአማርኛ በግርድፍ መልሰነዋል አዎንታዊ ይዘት ያላቸው ቃላት አስተሳሰቦችን እርምጃዎችን መጠቀሙ ወይም ማዘውተሩ የምትሰራውን ወይም የምታገኘውን ፍሬ እንዴት ያቃናልሃል ይላል። እስኪ ስለ መጽሐፍዎ ባጭሩ ይንገሩን። ይህ መጽሐፍዎ በኢትዮጵያ የስነ ጽሑፍ ህትመቶች ውስጥ ብዙም ያልተለመደ ነው። የምትናገረውን ወይም ቃልህን ምሰል የሚል ይመስላል። ዋናው የመጽሐፉ ይዘት ምንድን ነው አሉላ? በቅድሚያ በጣም ነው የማመሰግነው። ቢካም ዋት ዩ ሴ የሚለው አንድ ሰው ያለውን ይሆናል የሚል ነው። ያ እንግዲህ በመጥፎም መሆን ይችላል፣ በጥሩም መሆን ይችላል። አንድ ሰው አረባም ካለ ማይረባ ይሆናል ረባ አለው ካለ ረባል ከሚለው በጣም ቀላል ከሆነ አነሳስ ይነሳና፣ የአንድ ሰው የስራ ውጤት የሚናገረው የሚያስበውና የሚያደርገው ነገር ውጤት ነው ከሚለው በጣም ቀላል የሆነ አመለካከት ነው። እና አንድ ሰው ጥሩ ውጤት ማግኘት ከፈለገ በኑሮ በስራው በሚያደርገው አስተዋጽኦ አነጋገሩም ሆነ አስተሳሰቡም ሆነ ድርጊቱ ከዛ ጋር መሄድ አለበት የሚል ነው። መልካም መጽሐፉን የማገላበጥ እድል ለገጠመው፣ እኔ እድል ገጥሞኝ አየት አየት አድርግ ያለው የሰዎችን ሕይወት ሊለውጡ መሰረት ያላቸው ጥናቶችን በዋቢነት እያቀረቡ ዝርዝር ይሰጣሉ። ይህም መጽሐፍ የማንበብ እድል አልገጠማቸው አንባቢያን ወይም በዚህ ሰዓት ፕሮግራማችን ለሚከታተሉ አድማጮች ዋና ዋና የሚባሉትን የመጽሐፉን ይዘቶች በመጠኑ እናስተዋውቅ። በጣም ቆንጆ። እዚህ ላይ መጥቀስ የፈለግኩት ነገር ምንድን ነው? ቅድም አሁን አንተ አሉላ ስትናገር ጥናትን፣ ልምድን ተሞርኩዞ የሚል ነገር አለ። እርግጥ ነው የመጽሐፉ ይዘት በጥናት ላይ በልምድ ላይ ያተኮረ ነው። በተለይ የኔ ልምድ እና ያየኋቸው ሰዎች ልምድ ይሁንና እንደ ከዛም ቀለል ለማድረግ እያንዳንዱ ሰው ውስጥ ሁልጊዜ ምርጫ አለ። የዚህ መጽሐፍ ላይ የጠቀሰው ነገር በእያንዳንዱ ሰው ውስጥ በምርጫ መልክ አለ። ለምሳሌ በቀለል ባለ መልክ ለመናገር ያህል ነጭናጫነት አለ፣ ደስተኛነት አለ። እና በነጭናጫነትና በደስተኛነት መሀል ያለው የምርጫ ጉዳይ ነው። አንድ ሰው ነጭናጫ መሆን ይችላል፣ ደስተኛ መሆን ይችላል። ለምሳሌ ያሉ አንተ ለምሳ በምትሄድበት ጊዜ ምሳ የምትበላበት ቦታ ወይ ምግቡ ወይ ጨው አንሶት ሊሆን ይችላል ወይ በርበሬ በዝቶበት ሊሆን ይችላል ወይ ሞቆ ይሆናል። ስለዛ ነገር መነጫነጭ ምርጫ ነው እና ደግሞ ስላገኘው ምግብ ተመችቶኛል ብሎ መብላት ምርጫ ነው እና እነዚህን ምርጫዎች ጉልህ ለማድረግና ሰዎች የሚያጋጥማቸው ልምድ ቀና በሆነ መልክ ቢወስዱት የበለጠ ደስታ ይኖራቸዋል የሚል ነው እና በህይወታቸው ውስጥ ደግሞ የሚያደረጉትን ነገር በተሳካ መልክ ያደረጉታል ወደ ሚል የሚያመራ ነው የምርጫ ጉዳይ ነው ብለዋል። የሚሰማን ስሜት ላይ የእኛ ውሳኔ የእኛ ምርጫ ከፍተኛ ተጽዕኖ የማድረግ አቅም እንዳለው ሲያመላክቱ፣ በአንጻሩ ግን በእርግጥም የሚያነጫንጩ በእርግጥም የሚያሳዝኑ ነገሮች የህይወት አካል የለተለገጠመኞች ናቸውና ዶክተር ጌ ምንድን ነው የሚሉን ለሚሉ አድማጮች ቅድም የምግብ ቤቱን ምሳሌ አንስተዋል። እንዲህ የሚያሳዝን ነገር ሲሰማ ያን ስሜት መግለጥ የለብንም ወይ ለሚል እንዴት ያስታርቁታል? በጣም ጥሩ። ይሄ ያለ ነው አሉላ። ህይወት ማለት ብዙ እንቅፋቶች ያሉበት ነው። ያንን እንቅፋት በምን መልክ እንወጣዋለን በምን መልክ እናየዋለን የሚል ነው። ከማየት ብንጀምር እኔ እንደ ወረራሴ መለስ ስብለና፣ አሁን ምግብ ቤቱን ምሳሌ እንደገና ለማንሳት ያህል እኔ አንድ ምግብ ቤት እላለው እና እዛ በመሄድ ሂደት ውስጥ እንበላ አስር ልምዶች አሉ። ለምሳሌ መጥቶ የሚያስተናግደኝ ሰው ገጽታ አለ፣ የመቀመጫው አለ፣ አስር ነገሮች አሉ። ከአስር ነገሮች ውስጥ እንበል ሰባቱ ትክክል ናቸው እና ሶስቱ ነገሮች እንበል እኔ እንደምፈልገው ላይሆኑ ይችላሉ። የማተኩረው እነዛ ሰባት ነገሮች ላይ ነው ወይ ሶስቱ ነገሮች ነው ማጋን ነው የሚለው የምርጫ ጉዳይ። እና በህይወታችን ውስጥ ለሚያጋጥመን ስለሆነ የትኛው ላይ ነው የምርጫ ጉዳይ። እንደ አንድ ነገር ለምሳሌ ጨው አነሰ በሚል እንደ ይሄ ቤት ሰርቪሱ ልክ አይደለም፣ ሁለተኛ እዚያ አልመለስም ብሎ በቃ ትልቅ ነገር ማድረግ አለ። ግን ሰባት የምወዳቸው ነገሮች፣ መቀመጫው፣ ግርግዳ ላይ ያለው ስዕል አሉላ፣ ስዕል ትወዳለህ ወዳለህ። እና ግርግዳ ያለው ስዕል በዛ በመዋጥ መደሰት እየቻልክ ጠው ብቻ ስላነሰ ቀንም በሙሉ ብታበላሸው፣ እንደ ለምታገኘው ሰው ሁሉ ብታወራ በቃ ራስህን ነው ያሰቃየው። እና ይሄ ኦቨርሽ ምነሳ አድርጌዋለሁ በጣም አቃልየዋለሁ። ግን ከዛ የጀመርና እኔ አሁን ራሱ ይህንን የጻፍኩትን ነገር እለማመደዋለሁ። ለምሳሌ አንድ ሰው ተቃጥረን ቢያረፈት እንዲሁ ይሄ ሰው ቀጠሮ አከብርም ብዬ መነጫነጭ ይችላል። ግን በሌላ በኩል ደግሞ ማል ያቃል ሰውዬ እኮ ወይ መኪናን ትራፊክ ይዞን ሊሆን ይችላል፣ ወይ ደግሞ ሊሳ ሞበል ሊሆን ይችላል ወይ ስራ ላይ ስራ በሶበት ይችላል ካልኩ በቃ ሲመጣ በጥሩ ሁኔታ አቀበለዋለሁ። ግን እን ልቆይ ነው ሳያከብረኝ ነው ምናምን ብዬ ንጭንጭ ከጀመርኩ ገና ሲመጣ አኩርፊያለሁ። ትልቅ ነገር መስራት እየቻል ነገሩ ተካሻ ተማለ። ስለዚህ የምርጫ ጉዳዩን ያልኩት ምን ለገል ላይ ነው የምናተኩረው በህይወታችን ካሉ ሰባት ጥሩ ነገሮች ይልቅ ሶስቱ ጎደድ ያሉ ላይ ነው የምናተኩረው የሚለውን እያንዳንዱ ሶስት ያለው በጎ ነገር ለመቀስቀስ እንጂ አዲስ ነገር እንኳን ለማስተማርም አይደለም። ዶክተር ጌብ ሀምዳ ይህን ሁለተኛ አትሙስ ባለፈው ጥር ያሳተሙትን ቢከም ዋቹ ሴ የሚለውን መጽሐፎን መነሻ በማድረግ አንዳንድ የመጽሐፎን ቁም ነገሮች ፈንጠቅ ለማድረግ ያህል ነው፣ ይህን ምጥን ውይይት ያደረግ ነው። ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች እርስ በርሳቸው የሚጠያየቁ ይሆናል። ባለፉት ሀያ አራት ሰዓታት ውስጥ ከገጠሟቸው በርካታ ነገሮች የደስታ ስሜት ያጫረባቸው ምናልባትም ልብ ያላሉትን ጨምሮ መለስ ብለው እንዲጎበኙ የሚያደርገውን ሀሳቦን በእርሶም የግል ተሞክሮ በሚቀጥለው ፕሮግራማችን ከቀደመ ሀያ አራት ሰዓት አጋጣሚ አጋጣሚው እንነሳለን። ለአሁኑ ግን ለዚህ ምጥን ውይይታችን ለጊዜው አመሰግናለሁ፣ ጊዜ ስጥልኝ አሉላ፣ በጣም አመሰግናለሁ። ደህናዋል። እጃችን ብዙ መጽሐፎች አሉ፣ ራዲዮ መጽሔት፣ እንግዶች፣ የሚገርም ተከታታይ ይኖሩናል። መጽሐፎች ብትል ብዙ መጽሐፎች እኔም ጋን ተጋም አሉ። አንድ ነገር ጥሩ ነገር አንባቢ እያረጉን ነው በግድ ግን ያነበብነውን ሁሉ ደግሞ አናቀርበና ይህን መገንዘብ አለባቸው። ለሁሉም ዶክተር ጌብ ሀምዳን እንግዳችን እናመሰግናለን። አሁን አድማጮች የንጉሥ የአክሊሉ መስኮት ሊከፈት ነው። አዎ፣ ንጉሴ መስኮቱን የከፈተው እንኳን ለሆዳዴ እኩለ ጾም አደረሳችሁ ብሎ ሊቀ ሕሩያን በላይ መኮንን ስለ ደብረ ዘይት ታላቅ በዓልነት ተለይ ኢትዮጵያ ውስጥ ባሉ ገጠር አካባቢዎች ካህናቱ ለምእመናን ስለ ጌታ ምጽአት የሚያስተምሩበት የንስሐ ልጆቻቸውን የሚጋብዙበትና ህዝቡ ዳቦ ደፍቶ ጠላ ጠምቆ የሚከበር በዓል መሆኑን የገለጹበትን በማስቀደም ነበር። ይሁንና ካለን ጊዜ አኳያ በቀጥታ ወደ ጀመርነው ተከታታይ የአባይ ታሪክ ነው የወሰድነው እና ንጉሴንና እንግዳችንን ሊቀ ሕሩያን በላይ መኮንንን ይቅርታ እንጠይቃለን። እሺ ንጉሴ እኛም እንኳን አደረሰህ እያለን መስመሩን ከፍተናል። አሉላና አዲሱ በአባይ ጉዟችን ዛሬ መተከልን፣ ቻግኒን፣ እነ ቧምቡዲን እንነጋገራለን። ለመሆኑ አባይ ስንት መልክ አለው? ምን መልክ አለው ብለን ብንጠይቅ አንደኛው እንግዳዬ ኤልያስ ብሩ እንዲህ ይለናል። ሁለት መልክ ነው ያለው። በክረምት ሌላ ነው አባይ፣ በበጋ ሌላ ነው አባይ። በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደውና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለህ የምትልበት ነው። በክረምት መጥቶ የሚሄደው ሁለት ነው ሶስት መፍሰሻና ከላይ እየተጎመም ከላይ እየዘለለ የሚወርድበት እንደ ናዳ ልክ ተራራ የሚናድ ነው የሚመስልህ። በካሜራህማ ቀረብ አርገስ በምታይበት ጊዜ ውሃው ከዛ እየዘለለ የሚመጣው አንተንና ካሜራውን አንድ ላይ ከመሬት የደባለቀ ነው የሚመስልህ በካሜራ ሌንስ ውስጥ ስታይ፣ እንደዛ አይነት ሀይል ያለው ነው አባይ። በኋላ ደግሞ ቆይተህ ደግሞ ስታይ ደግሞ እንደገና በበጋ ደግሞ የባህር ዳርም ሙቀት አለ። እታች ስትወርድ ራስህም እንደ ሻወር ታጥቦ የምትወጣበት ከላይ እንደ ዝናብ የሚዘንብ ከዛ ከወፋፋተ ላይ የሚፈናጠቅ ውሃ እረኛው ሳይቀር ገበሬው፣ አገሬው ሰው ሳይቀር ገብቶ ታጥቦ ተጠምቆ ቁጭ ብሎ እዛ ውስጥ ዓለሙን አይቶ የሚወጣበት ቦታ ነው። በሌላው በኩል ደግሞ አባይ እንዳለ በዛች መካከል ሲያልፍ በጣም በጠበበች ድንጋያማ ሸለቆ ውስጥ ነው የሚሄደው። ይደንቅሃል። የቅዱስ አምላክ በእውነት የስራው ተአምር ምን እንደሆነ የምታየው እዛ ነው። ታደሰ ተስፋዬ ደግሞ ስለ ቻግኒ፣ ስለ መተከል፣ ስለ ሌሎችም በጥቂቱ የሚለናል። መተከል ቻግኒ ገባን እንግዲህ። ልንሄድ የነበረው ምንድን ነው እውነት ለመናገር አባይ የት ይደርሳል የሚለውን አላሰብ ነው። አባይን መነሻውን አገኘን፣ ገባሮቹን አገኘን በሙሉ ተሰራ። እዛ ላይ ቆመናል። ከዛ መተከል የገባ ነው ብሔረሰቦች ጨዋታ ለመስራት ነው እዛ ውስጥ አዎ የኔን ስራ እዛ ውስጥ እንግዲህ አምስት ብሔረሰቦች አሉ ብለን ያልነው ያንን በሙሉ። አዎ ሽናሻ አለ ሽናሻ፣ አገው፣ ሻንቅላ፣ ኦሮሞ፣ አማራ እነዚህን እነዚህን በሙሉ ኤልያስ በካሜራው አንስተዋል። ብዙ ብዙ ውስጥ ዝታዎች አሉት እያንዳንዱ እንትን እንላለን። እና አሁን ያንን ለመስራት ቻግኔ እንደገባን አውረጃ እዛ ያለውን አውረጃ አስተዳዳሪ መጀመሪያ ገብተን ሪፖርት ማድረግ ስለነበረብን ሪፖርት ለማድረግ ቢሮ ሄደን ሁላችንም ተያይዘን ቢሮ ሄደን፣ ጋሽ ጳውሎስ ተዋወቀው። ከዛ እኛንም አስተዋወቀንና ምን ልንሰራ እንደሄድን ምን እየሰራ እንዳለ ነገረው። በኋላ ሁሉንም አዳመጥ አዳመጠና አይ በጣም ጥሩ እሺ አለ። ከዛ አሁን ለመሆኑ አባይ መነሻውን አገኛችሁ? ገባሮቹን በሙሉ አነሳችሁ? አባይ እንዴት ነው? ወዴት ነው የሚሄደው? ወደ ሱዳን። ሱዳን ሲሄድ እያጓራ ነው ዝም ብሎ ነው? ምን እያለ ነው? ምን ይዞ ነው የሚሄደው? ግንድ ይዞ ነው? ጭቃ ይዞ ነው? አይታችሁታል እናንተ ባይ ናችሁ። ሰው በነገራችሁ ነው አይደለም? አቶ ጳውሎስ በታሪክ ነው አይደለም ምታውቀው። ይሄዱ የሚገባበትን ቦታ ላይ አላያችሁትም? መልስ የለም። በኋላ ሰውየው ራሱ እንዲህ፣ ይሄንንማ እንግዲህ ጎዶሎ ታሪክ ልታደርጉት ነው፣ ምክንያቱም ሌላ ሰው የሰራውን ፊልም ልትደባልቁ ነው። አባይ እንደዚህ ይገባል ሱዳን ብላችሁ እናንተ ግን ሲል ድንጋጤ መጣ። ከዛ በኋላ አይ እንግዲህ እንሰራለን ተባለ። ሲባል ሾፌሩ ብሩ ማሞ ይባላል። መኪናው ጋዝ የለኝም፣ ለ ነዳጅ የለኝም አለ። ነዳጅ የለኝም ሲል አስተዳዳሪ እኔ እሰጣችኋለሁ አለ። በደስታ ተባለ። ጋሽ ጳውሎስ ጠየቀን ሁላችንንም፣ እንዴት ነው ጎበዝ ሲል፣ ኧረ እንሄዳለን ተባለ። ሁላችንም ባንዳር ኧረ እንሄዳለን ተባለ። ከዛ እሺ ተባለና በዚህ ስንቋጭ እነ ፕሮፌሰር ታደሰ ታምራትም እዚህ አሉ እዛ ሀገር የሚኖሩ ሰው ትልቅ ባላባት፣ የእሳቸውን ታሪክ ለማጥናት የአራተኛ ዓመት ዩኒቨርሲቲ ተማሪዎቹን ይዞ መጥቷል እና እዚህ ነው ያለው እና ለመሄዱ ይፈልጋሉ። አብራችሁ ብትሄዱ በደስታ አለ። እሺ ተባለ። ከዛ ጠዋት ተቃጠርን። እንዲያውም የሚመራችሁ ሰው ይሰጣችኋል ተባልንና ከሰውዬው ጋር ተሰነባብተን ሄድን። እነ ኤልያስ እነ ታደሰ በዚህ አይነት የአባይ ጉዟቸውን ቀጥለው አባይ ሱዳን ገብቶ እንዴት እንደሚቀላቀል እዛ ካለው ወንዝ ጋራ አይተውና ተመልክተው መመለሳቸውን አጫውተውናል። አባይ እንደዚህ ሲሄድ እኮ ነው። በቃ በታንኳ እኮ ተሻግረን ነው እንዲህ ቆርጠን ተሻግረን ሱዳን ገብተን ሱዳን እኮ ገብተን እኮ ነው የመጣን። እዛ ውስጥ ገብተን እዛ ዙሪያው እንደዛ ገብተን በዛ ተመልሰን ነው የመጣን። ስንሄድ ግን ከአህያው ከምኑ ከከብቱ ከሰው ቀንጨቱ ከእህሉ ጋር ከምኑ ጋራ አንድ ላይ ሁሉም አንድ ላይ ነው የሚ ትልቅ ታንኳር፣ እኮ ትልቅ፣ እነሱ የሰሩት ካኑ ነው የሚባለው በእንግሊዝኛ። በጣም ትልቅ ነው፣ በጣም ትልቅ ነው። እና በዛ ነው ተሻግረን ሄደን እዛ ቆይተን አካባቢውን ሁሉ የለያስ ያስበደን አድርጎ አንስቶት ምን ብሎ የተመለስ ነው እንደዛ አድርገን። አመሰግናለሁ። የሬዲዮ መጽሔት ተከታታዮች፣ ይህ እንግዲህ የዛሬው የአባይ የመጀመሪያው ክፍል የመጨረሻ ዝግጅታችን ነው። ሁለተኛው ክፍል ቀጥላል ማለት ነው በውሃ ላይ ጥናት ሲያደርጉ ቆይተው የዶክትሬት ድግሪያቸውን ለማግኘት የኢትዮጵያ ንጉሠ ነገሥት መንግስትን ጠይቀው ስለተከለከሉ አንድ ኢትዮጵያዊ ታሪክ እሱንም ጨምረን፣ በሌላ በኩል ደግሞ የዘወትር የፕሮግራማችን ተከታታይ አስራደ የፈረንሳዩ ሌሎች ወንዞች ሁሉ ወደ ታይ ሲፈሱ አባይ ግን ወደ ላይ ነው የሚፈሰው ስላሉ በእርግጥ አባይ ወደ ላይ ነው እንደ የሚፈሰው። በዚህም ዙሪያ አንድ የውሃ ባለሙያ አነጋግረናልና በነዚህ በነዚህ ጉዳዮች ላይ እንወያያለን። በዚህ ዝግጅቴ የካሜራውን እውቅ ባለሙያ ኤልያስ ብሩንና የቴሌቪዥን የመድረክ ዝግጅቶችን በመምራት የልዩ ልዩ ብሔረሰብ ጨዋታዎችን የቴሌቪዥን ድራማዎችን ሌሎችንም የመዝናኛ ፕሮግራሞችንና ዝግጅቶችን በማቅረብ በተለይም ይህንን የአባይ ፕሮግራም ከመነሻው እስከ መድረሻው የፕሮግራሙ ዳይሬክተር ሆኖ በመምራት የሠራውን አቶ ታደሰ ተስፋዬን አመሰግናለሁ። በሚቀጥለው ዐሥራ አምስት ቀን እንገናኝ። እንግዲህ ወደ አድማጮች ገጽ እንሻገር። አዲሱ ገጣሚው እንደፈራው ሰው በግጥም መነጋገር የጀመረ ይመስላል። በእውቀቱ ስዩምን ማንሳቴ ነው። በአንድ ሐሳቡን ልትረካው የአገሩ ሰው ሁሉ በንጉሥ ትእዛዝ በግጥም መነጋገር የያዘ ይለናል። እናም የራዲዮ መጽሔት ታዳሚዎቻችን ርዕስ ባልሰጧቸው መልእክቶች በዚሁ እብስ ሳምሶን ደምሴ ከዋሽንግተን ዲሲ አጎራባች ያደረሰንን እናስቀድም። ይሉኝታ ቢስ ዘመን ዘመነ ቡቱቶ አዳፋ ገላውን በአዲስ ጨርቅ ሰፋፍቶ ታድሻለሁ ይላለ ፍራሽ በየአመቱ ካል ጋል ላለመውረድ እስከ ለተሞቱ። ደረጃ ኃይሉ የተባለው አድማጫችን ደግሞ ከስቶክሆልም ለራዲዮ መጽሔት ሲሉ እንዲህ በሚል ስንኝ ቋጥረዋል። አባትሽ የታለ እናትሽን አንል፣ እናቷን ጠርታ ነው እናትሽ ስትምል። ይህን ታውቂዋለሽ፣ ብዙ አትጨነቂም። አንቺም እንደ እናትሽ አባትሽን አታውቂም። ይሄ ይሁን ብንል አንቺ እናት ሆነሻል፣ አባቱን የማያውቅ ወንድ ልጅ ወልደሻል። አድማጮቻችን ሳምሶን እንደ ምሴንና ደረጃ ኃይሉን እናመሰግናለን። ካቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልኛውን የራዲዮ መጽሔት ዝግጅት በዚሁ ልንቋጭ ነው። አሁን የቀረን የመሰናበቻው ዜማ ነው። ኤቦማሩ እያለ ድምፃዊ መስፍን በቀለ ከሚጫወትልን ከዚህ ከምትሰሙት ስልት ጋር እንተዋቸዋለን። ማማ ላድርግሽ ነይና የምስራች የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሦስት እስካሁን አራት ሰዓት በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው ስርጭታችን መልሰን እስከምንገናኝ ያስተናገርናችሁ ናችሁ፣ የፕሮግራሙ አዘጋጆች አዲሱ አበበና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሡ ታምሬ ጋር በዚሁ እንሰናበታለን። ሰላም ደህና ደው